በካሜሩን በሰሜን ምዕራብ ግዛትና በደቡብ ምዕራብ ግዛት በሚገኙት አካባቢዎች ሰሞኑን እንደገና የተከሰተው ግጭት በዚሁ አካባቢ የሚኖሩት እንግሊዘኛ ቋንቋ ተናጋሪዎቹ ውሁዳኑ የሀገሪቱ ዜጎች በመንግስት አንጻር ያደረባቸውን ቁጣ አጉልቷል። ባለፈው ሳምንት በሰሜን ምዕራብ የካሜሩን ግዛት ዋና ከተማ አደባባይ የወጡ ተቃዋሚዎች የካሜሩንን ባንዲራ አቃጥለው የራሳቸውን ባንዲራ በሰቀሉበት ወቅት ከፖሊስ ጋር በተፈጠረ ግጭት ቢያንስ ሁለት ሰዎች ተገድለዋል እንደ ባለስልጣናቱ ገለጻ። የተቃዋሚ ወገኖች ግን በግጭቱ አራት ሰው መገደሉንና ብዙዎችም መቁሰላቸውን ነው የተናገሩት። ከካሜሩን 22.5 ሚሊዮን ሕዝብ መካከልም አንድ አምስተኛውን ብቻ የሚሸፍኑት እንግሊዘኛ ቋንቋ ተናጋሪዎቹ በሀገሪቱ እንደ ሁለተኛ ደረጃ ዜጋ እንደሚታዩና በ83 ዓመቱ የሀገሪቱ ፕሬዚደንት ፖል ቢያ መንግስትና በብዙሃኑ ፈረንሳይኛ ቋንቋ ተናጋሪዎች አድሎ እንደሚደረግባቸው ሀገሪቱ በተፈጥሮ ሀብት ብትታደልም ሀብቱ በአስሩ ግዛቶች መካከል እኩል አለመከፋፈሉን በማስታወቅ ባለፈው ሰኞም ጠንካራ ተቃውሞ አካሂደዋል። በዚሁ ጊዜ ፕሬዚደንት ፖል ቢያ ተቃዋሚዎቹን እንዲያነጋግሩ ጠቅላይ ሚኒስትራቸውን ፊልሞን ያንግን ወደ አካባቢው ቢልኩም ተቃዋሚዎች ጠቅላይ ሚኒስትሩ ተልዕኳቸውን እንዳያከናውኑ ለማከላከል ባደረጉት እርምጃቸው ሁከት በመፈጠሩ መንግስት በአካባቢው ወደ አምስት ሺህ የሚጠጉ ወታደሮችን አሰማርቷል። በሰሞኑ ግጭት መደብራቸውን ያጡ አንድ የአርባ አምስት ዓመት ነጋዴ መንግስት የችግሩን አሳሳቢነት እንዲገነዘበው ጠይቀዋል። ለድ መንግስት ግልጽ ውይይት ማካሄድ ይኖርበታል። ለእንግሊዝኛ ቋንቋ ተናጋሪዎችም ችግር በቀና መንፈስ መፍትሄ ሊያስገኝለት ይገባል። የሰሞኑ ግጭትና ሁከት የተቀሰቀሰው በሰሜን ምዕራብና በደቡብ ምዕራብ አካባቢዎች በመጀመሪያ ጠበቆች፣ ቀጥለውም አስተማሪዎች የስራ ማቆም አድማ ካደረጉ በኋላ ነው። አካባቢዎቹ የሚከተሉት የፍትህና የትምህርት ስርዓት ፈረንሳይኛ ቋንቋ ከሚናገሩት አካባቢዎች የተለየ መሆኑ እየታወቀ ሳለ መንግስት በአካባቢያቸው ፈረንሳይኛ ቋንቋ ተናጋሪ የህግ ባለሙያዎችንና አስተማሪዎችን በብዛት እያሰማራ ነው በሚል የአካባቢው ነዋሪዎች ቅሬታቸውን ገልጸዋል። ምንም እንኳን ፈረንሳይኛና እንግሊዘኛ የካሜሩን ብሔራዊ ቋንቋዎች ቢሆኑም የመንግስት መግለጫዎች በሚሰጡበት ወይም አውደ ጥናት ወይም ስብሰባ በሚደረግበት ጊዜ ለእንግሊዝኛ ተናጋሪዎቹ በቂ ጽሑፍ እንደማይቀርብ በማስታወቅ ተቃዋሚዎች ድርጊቱን አውግዘዋል። የካሜሩን ፕሬዝዳንት ፖል ቢያ ቀውሱ እየከፋ እንዳይሄድ ከፈለጉ የሕዝቡ ብሶት ምን መሆኑን ከራሱ ከቅሬታ አቅራቢው ለመስማት ቢሞክሩ መልካም እንደሚሆን ነው በጡረታ የሚገኙት መምህር አቺዴ ሄንሪ ያሳሰቡት። ፕሬዚዳንቱ ወደ አካባቢው የልዑካን ቡድን ብቻ መላክ የለባቸውም። ወደ ባሜንዳ መሄድ ካልቻሉ የስራ ማቆም አድማ የጀመሩትን ወገኖች በመገናኛ ብዙኃን አማካኝነት ሊያነጋግሯቸው ይገባል። ራሳቸው የተቆጣውን ሕዝብ ሊያረጋጉ ይችላሉ። ባለስልጣናቸውን መላክ ግን ችግሩን ሊፈታ የማይችል የተሳሳተ ዘዴ ነው። አንዳንድ አክራሪዎች በሰሜን ምዕራብ ግዛትና በደቡብ ምዕራብ ግዛት በቀጠለው ተቃውሞና አድማ ወቅት ካለፉት 22 ዓመታት ወዲህ የሚሰማውን አንድ ነጻ የደቡባዊ ካሜሩን መንግስት እንዲቋቋም ጠይቀዋል። ለዘብተኛ የሚባሉት የአካባቢው ዜጎች ግን እንደ ጎርጎሪዮሳውያኑ የዘመን ቀመር ከ1961 እስከ1972 ዓ.ም የተሰራበት አይነቱ ፌዴራል ስርዓት እንዲመለስ ፍላጎታቸውን አጉልተዋል። እንደሚታወሰው በ1972 ዓ ም ነበር የሀገሪቱ የመጀመሪያ ፕሬዚደንት አሃማዱ አሂጆ እንግሊዘኛና ፈረንሳይኛ ተናጋሪዎቹን ግዛቶች በማዋሃድ የካሜሩን ሬፓብሊክን ያቋቋሙት። ካለፉት 44 ዓመታት ወዲህ ካሜሩንን በመምራት ላይ የሚገኙት የካሜሩን ፕሬዚደንት ፖል ቢያ በወቅቱ እንደገና ስላገረሸው ቀውስ እስካሁን በይፋ አቋማቸውን ባይገልጹም የፌዴራል ስርዓት እንዲመለስ የሚለው ጥያቄ በፍጹም ተቀባይነት እንደማያገኝ የሀገሪቱ ጠቅላይ ሚኒስትር ፊልሞን ያንግ እና ሌሎች የካሜሩን ባለስልጣናት በግልጽ አስታውቀዋል።